ይካ ይበልካህ ለእሉኒ በአጸደ ቤተ ክርስቲያን የተቀበሩትን ወለኩሎሙ በየዱሩ በየሸለቆው ወድቀው ወድቀው የቀሩትን ኦ መስተምርት አስተምሪ አበወልድኪ ቸሪቱ አማላጂቱ ከልጅሽ ከወዳጅሽ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ከመ ያርፍ ነፍሰ ኩሎሙ ጳጳሳት የጳጳሳቱን ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ ወሊቃነ ጳጳሳት የሊቃነ ጳጳሳቱን ነፍስ ረፍተ ነፍስ ሰጥቶ ያሳርፍ ዘንድ ኤጲስቆጶሳ ኤጲስቆጶሳትን ነፍስ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አትሰጪ። ቀሳ ውስት ወዲያቆና የቀሳ ውስቱን የዲያቆናትን ነፍስ ያሳርፍ ዘንድ አማልጂ። አማልደሹም ዋጋቸውን አሰጪ እለ ያረትሁ ፍኖ ተቃል ወንጌልን የሚያስተምሩ አንድም አካላዊ ቃል ያስተማራት ወንጌልን የሚያስተምሩ የእነዚህን ነፍስ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ነገስተ ነገሥታቱን መኳንንተ እኛ አዝማቹ ግራዝማቹ አዝማቹን ወመሳፍንተ ደጃዝማቹን ወለ ስልጣና በስልጣን ላይ ያሉትን ሁሉ ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ወራዙተ ወራዙቱን አማልጂ አማልደሽም ዋጋቸውን አሰጪ ወደናግለ ደናግሉ ወመነኮሳተ መነኮሳቱ ባእለ ወነዳየ ድሃውንም ባለጠጋውንም አማልጂ አማልደሽም ዋጋቸውን አሰጪ አብየ ወንዑሰ ታላቁንም ታናሹንም አማልጂ ንኡስ የእድሜ የማዕረ የብልጽግና የቁጥር ነው። እብሔረ ወጓለ ማውታ ዘርዘሪ ቤት ሰሪ፣ አጥራጣሪ፣ ተቆርቋሪ የሌላትን አማልጂ፣ አማልደሽም ዋጋዋን አሰጪ። ወጓለማውታ ማውታ እናት አባት የሌላቸው አለ እናት አባት የሞቱባቸውን አማልጂ፣ አማልደሽም ዋጋቸውን አሰጪ። ግዩረ የዕለት ጉርስ የዓመት ልብስ የሌለው መጻተኛውን አማልጂ አማልደሽ ዋጋቸውን አሰጪ። ወምስኪና በረድ መቶበት አንበጣ በልቶበት የተሰደደውን አማልጂ አማልደሽ ዋጋቸውን አሰጪ። አንድም ግዩረ ከኃጢአት ከጣዖት ፈልሶ የመጣውን አማልጂ አማልደሽ ዋጋቸውን አሰጪ። የዕለት ራት የጣት ቀለበት የሌለውን እረፍ ተነፍ ሰጥቶ ያሳርፍ ዘንድ አማልጅ አማልደሽም ዋጋቸውን አሰጪ። ወኩሎሙ ሕዝበ ክርስቲያን ላእረፉ ማህበረ ቤተክርስቲያን መግድመ ውሎ ውሎ ከቤት ኖሮ ኖሮ ከመሬት እንዲሉ ከምዕመናን ተለይተው አስቀድመው የሞቱትን አማልጂ አማልደሽም ዋጋቸውን አሰጪ። መቅድ ማለት ሰው እንደ እህል ነው። እህል የፊቱ ሲደርስ፣ የኋላው ሲተካ፣ ጥሬው ሲከካ፣ የተፈጨው ሲቦካ እንደሆነ ሁሉ ሰውም የፊቱ ሲሞት፣ የኋላው ሲተካ፣ ትውልድ ሲያልፍ፣ ትውልድ ሲተካ ነውና ወፈድፋደሰ በንተለጎሙ ውስተ ተዛት። ይልቁንም በብህንሳ የተቀበሩትን አማልጂ አማልደሽም ዋጋቸውን አሰጪ አጥብቀህ ጐርሰ ተመለስ ወደ ዘመድህ እንዲሉ አንቲ ዘበንቲ አወሙ አስተብኲ ጽፉቀ ከመያእርፍ መሶሙ ንውየ በጎ ዕረብት ሰጥቶ ያሳርፋቸው ዘንድ ጽፉቀ አክተሽ ነቅተ ጽፉቀ ቀጥለ ቀጣጥለሽ መልሰሽ መላልሰሽ አማልጂ አማልደሽ፣ ዋጋቸውን አሰጪ። አስቀድሞ ላሉበት ሀገር መጸለይ፣ ኋላም ለሁሉ መጸለይ ይገባል። አስራቱ በኩራቱን እየተቀበሉ የሚመገቡበት ነውና እሱ ሰላማ ለብሔር እስመ በሰላም እግዚአብሔር ይከውን ንብረትክሙ እንዲ ባበኩሉ ዘተሰምየ መካነ ሰማት መዋያ በብህንሳ ለተቀበሩት ብቻ ነው። ትኝ እንደሆነ ከተሳለ ስለት ከነደደ እሳት ገብተው አላውያን ነገስታትን ድል የነሱ ፍቶታ ትኩያት አጣውን የታገሱ የሰማይታ ስማቸው በተጠራበት ገድላቸው በተጻፈበት ቤተ ክርስቲያናቸው በተሰራበት ቦታ የተቀበሩትን ሁሉ አማልጂ አማልደሽም ዋጋቸውን አሰጪ ወመካነ ጻድቃን ቡሩካ መርገበግ የባል ያልወደቀባቸው ኃጢአት አዳም የሌለባቸው ንዑ ሀብየ ቡሩካ ሥልጣኑ ለአዌ ረሱ መንግሥተ ሰማያት ያላቸው የጻድቃን ስማቸው በተጠራበት ገድላቸው በተጻፈበት ቤተ ክርስቲያናቸው በተሰራበት ቦታ የተቀበሩትን አማልጂ አማልደሽም ዋጋቸውን አሰጪ በመካነ መላእክት ትጉሃን እስመ አኮቴቶሙ እረፍቶሙ እስመ እረፍቶሙ አኮቴቶሙ የሚላቸው ፀሐይ ከመመላለስ አባይ ከመፍሰስ እንዳያቋርጥ ምስጋና የማያቋርጡ ምስጋናቸው እረፍት፣ እረፍት ምስጋና የሆነላቸው የመላይ ስማቸው ቤታቸው በተጠራበት ድርሳናቸው በተጻፈበት ቤተ ክርስቲያናቸው በተሰራበት ቦታ የተቀበሩትን አማልጂ አማልደሽ ዋጋቸውን አሰጪ ባበኩሉ መካን ርስት አንቴ በቦታ ሁሉ ርስት አንቺነሽና ነሽና ርስት ከሶስት ይከፈላል። ሲሶ ለነጋሽ፣ ሲሶ ለቀዳሽ፣ ሲሶ ለአራሽ። እመቤታችን ከጽሕፈት ከምስጋና ሲሶ አላት። ከጽሕፈት መጀመሪያ የጌታ ቀጥሎ የእመቤታችን ቀጥሎ የታቦቱ ከምስጋና መጀመሪያ የጌታ ቀጥሎ የእመቤታችን ቀጥሎ የታቦቱ። አንድም በአቀራረስ ከላይ ስላሴን ዝቅ ብሎ እመቤታችንን አንገቷን አቅንቶ ይቀርጻል። ዝቅ ብሎ ሰማይትን ጻድቅም ቢሆን ባለቤቱን አስታጥቆ አንገቱን ወደ እመቤታችን አቅንቶ ይቀረጻል። እሱ ከሷ እሷ ከስላሴ የሚያማልጉ ስለሆነ በምስጋና መጀመሪያ ተአምረ ማርያም ቀጥሎ ጻድቅ ሰማይትም ቢሆን የባለቤቱ ቀጥሎ ታምረ ኢየሱስ ነውና፣ አንድም ርስተ ሰማይም ርስተ ምድርም የተገኘው ጌታ ከእመቤታችን ሰው ከሆነ ወዲህ ነውና፣ አንድም የምንቀበለው ስጋው ደግሞ ከእሷ የነሳው ነውና፣ አጥመድስቴን በላሁ እንዲሉ ወአርአሶ ለጴጥሮስ እንዲል ቤተ ክርስቲያን ቅሉ መጀመሪያ በፊልጵስዩስ የተሠራው በእሷ ስም ነውና፣ ጳውሎስና በርናባስ በፊልጵስዩስ ከተማ ገብተው አስተማሩ። ሕዝቡም አመኑ፣ ተጠመቁ። ካመናችሁ ከተጠመቃችሁ እንግዲህ ወ ወደ ቤተ ጣዖት አትሂዱ አሏቸው። የለመርኑንማ ከነሳችሁን መካነ ጠሎት ስጡን አሏቸው። ሚኢዝየስ አንትሙኒ ከመዝ ግበሩ ብሎ አዟቸው አረገ። ሕንፃ ቤተ ክርስቲያን የተጀመረው ከዚያ ወዲ ነውና በዘመነ ሐዲስ የመጀመሪያዋ ቤተ ክርስቲያን በእመቤታችን ስም በፊልጵስዩስ ከተማ ተሰርታለች። ወስሉት ስምኪ በእግዚአብሔር ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ የፈጠነ የበቃ የነቃ ነው። እመቤታችን አንድ ባለጠጋ አማልዳለች። ከአዝማሪ ከዘዋሪ ጋር እየበላ እየጠጣ ገንዘቡ በከንቱ ጨርሶታል። አንድም የዚህ ዓለም ገንዘብ ከመገኘቱ መጥፋቱ ይቀድማልና እንዲሁ ሳያውቀው በከንቱ ጠፍቶበታል። ከብሬ በኖርኩበት ሀገር ተዋርጄ፣ አብልቻ አጠጥቼ በኖርኩበት ሀገር አብሉኝ አጠጥ ብዬ አልኖርም ብሎ ሀገር ለቆ ቁርበት ጠቅሎ ሲሄድ ሰይጣን ሰው መስሎ ከጎዳና ተቀምጦ ቆይቶ ወንድሜ ወዴት ትሄዳለህ? አለው ከብሬ በኖርኩበት ሀገር ተዋርጄ፣ አብልቻ አጠጥቼ በኖርኩበት ሀገር አብሉኝ አጠጥ ብዬ አልኖርም ብዬ እሄዳለሁ አለው። ያም ሰይጣን ያዘነ መስሎ በምትሃት ደንጊያውን ምዝምዝ ወርቅ አስመስሎ አሁን ይህንን ብሰጥህ አይበቃህም? አለው። ይህስ ስንኳን ለኔ ለልጅ ልጅ ይበቃል አለው። በል እንግዲያውስ ፈቃዴን ፈጽምልኝና ልስጥህ አለው። ፈቃድህ ምንድን ነው? አለው። ስላሴን ካድልኝ አለው። ከዚህ ሁሉ ያደረሰኝ ማን ሆኖ ክጀልሃለሁ አለው። ጻድቃን ሰማይታት መላእክት አያማልዱም ብለህ ካድልኝ አለው። ክጀልሃለሁ አለው። ያንን ተቀብሎ እልፍ እንዳለ እመቤታችን ትዝ አለችው። አንተ ሰው ቆየኝ ቆየኝ ብሎ ጠርቶ፣ ይልቁንም በሁሉ ቦታ የምትቀዋወመኝ ማርያም የሚሏት አለች። እሷን ካድልኝ አለው። ውይ የልመና ምርኩቴን ምን ይዞ ጉዞ፣ እሷንስ አልክድልህም። እንግዲያውስ ንብረቴን መልስ አለው። ያውልህ ንብረትን ውሰድ። እነዚያንም እኮ የካድኩልህ በእሷ አድናለሁ ብዬ ነው አለው። አምጣ ብሎ ተቀብሎ አናቱን አለው ሞተ። መላእክተ ጽልመት ነፍሱን ከስጋው ለይተው ይዘዋ ሲሄዱ እመቤታችን መሃርሊተ ወልድየ መሃርሊተ ማርሊ ልጅ ወዳጅ አለች። እይ ምህር ለኪ አይማርልሽ አላት። ተሓሰወኑ ቃልህ ከለዘ ፀዋ ስመኪ ወለዘ ገብረ ተስካረኪ ምህር ለኪ ስምሽን የጠራ ዝክርሽን ያዘከረ እምርልሽ አለው ብለ በማይታበለው ቃልህ ምልህልኝ የለምን ልጅ ወዳጅ አለች። እናቴ ታዲያ የምግባር ህጸጽ ያለበትን እንጂ ሃይማኖት እጸጽ ያለበትን ነው። አብን መንፈስ ቅዱስን ክዶ እኔን ክዶ ወዳጆቼን ጻድቃን ሰማይታትን መላይትን ክዶ ከልብኑ ይትባሐረኑ ውሻ ይማራል። እናቴ ይህንንስ አልምርልሽም አላ። እንከሰ እሰትሮን ለአባላቴ ወእመትሮን ለአጥዋቴ ልጄ ወዳጄ ካልማርክልኝ የጠባሃቸውን ጥቶቼን ቈርጬ ቈርጬ ጥላቸዋለሁ አለችው። ጹርኒምዬ ጹርኒም ተይ ተይናቴ ከሥጋይ ሥጋ ከነፍስች ነፍስ ነስቼ ሰው የሆንኩት ፈቃድሽን ልፈጽም ነው እንጂ ፈቃድሽን ላልፈጽም ነው። ምር የልሻለሁ ደስ ይበል አላል በል ከማርክልኝ ነፍሱን ከስጋ አዋሄድ ሰጠኝ አለችው። ነፍሱን ከስጋው አዋሄዶ ሰጣ። አንተ ሰው ምን ነው ካልክ አለችው። እናቴ ቢቸግረኝ አላ። ታዲያ ቢቸግር ፈጣሪን ይለምኑታል እንጂ ይክዱታል። በል እንግዲህ ወዲህ ዳግመኛ እንዳትበድን። አሁን እኔም ልጄም ካንዲት ሀገር ምግብህን ኑሮህን አዘንልሃል። ሂድ አለችው። በዚያች ሀገር አንድ ባለጠጋ ነበር። መልካቀናን ከደም ግባት ጋራ አስተባብራ የያዘች ቆንጆ ሴት ልጅ ነበረችው። ባለጠጋ መጥቶ ልጅን ስጠ እንዳርልኝ ሲለው ሀብት ቢኖር መልክ ደምግባት የለህም፣ ብሎ ይመልሰዋል። ጥበበኛ መጥቶ ልጅህ እንዳርልኝ ሲለው ጥበብ ቢኖር መልክ ሀብት የለህም፣ ብሎ ይመልሰዋል። መልከ መልካም መጥቶ ልጅህ እንዳርልኝ ሲለው መልክ ቢኖር ሀብት ጥበብ የለህም እያለ እንዲሁ ከፍቁ ጽናት የተነሳ ይዟት ይኖራል። በዚያች ሌሊት እመቤታችን ይህንን ባለጠጋ ከቤተ እግዚአብሔር እንዲሄድ አደረገችው። ከቤተ እግዚአብሔር ሄዶ የጨዋ ጸሎቱ አጭር ነውና፣ አቤቱ ፈጣሪ የሰጠኸኝን አትንሳኝ፣ ይህችን አንድ ቅንጣት ልጄን ባርክልኝ፣ አሰንብትልኝ ብሎ አቡነ ዘበሰማያት ደግሞ ተቀምጦ ሳለ እንቅልፍ ያዘው፣ ተኛ። እንግዳ ሰው ከቤተ እግዚአብሔር ገብቶ ጠፈር ጠፈሩን እያየ መዞር ልማር ነውና ካጠገቡ ቆሞ ጠፈር ጠፈሩን ሲመለከት አንተ ሰው ልጅህን ለዚህ ሰው ስጣት የሚል ድምፅ ሰማ። ቢነቃ ካጠገቡ ቆሞ አገኘ። ተመልሶ ተኛ። ይህን ነገር ሶስት ጊዜ መላልሶ ነግሮታል። ይህ ነገር ደግ ነገር ነው መሰለኝ፣ ደጋገመኝ ብሎ ተነስቶ ወንድሜ ና ብሎ ወደ ቤቱ ወስዶ ልጁን አጋብቶ ቤቱን ንብረቱን አውርሶት ሞቷል። ያም ሰውም ቤታችንን በወር በወር እያዘከረ ስሟን እየጠራ እያመሰገነ የሚኖር ሆኗል። አሃዱ ነዳይ ዘክህደ ሃይማኖቶ ከያኪሰ ኪሂደ ሶብአበይ በቅድመ ሰይጣን ዘአሳሃቶ አሚነዚ አኪ ድንግል ለአድኖ ነፍሱ በቋቶ እንዘይ ሴፎ ተአምረኪ ወለጽጌኪ ምህረቶ ተንሳ አምኖ ሐዋሙ አተው ቤቱ እንዳለ ደራሲ ይዲ ይበልዲያቆ እለት ነብሩ ተንሥኡ። በቅዳሴ ጊዜ የተቀመጣችሁ ተነሱ ይበል። በቅዳሴ ጊዜማ ከታመመ ከደከመ ካረጋዊ በቀር ማን ይቀመጣል? ብሎ እንዲህ አለ ይሉ ከአራተ ዝንጋኤ በአንክሮ ከአራት ኃጢአት በተዘክሮ ተነሱ ሲል ነው። አንድም ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት እንደሚሆን በማመን ጸንታችሁ ኑሩ ሲል ነው። ይካ ይበልካህ ነሳ በፍራት እግዚአብሔር ፈሪሃ እግዚአብሔርን ምርኩዝ በትር አድርገን እንነሳ ይበል። ፈሪሃ እግዚአብሔርን በበትር ይመስላታል። ወበትር ያጠን ቤተ መንግስት እንዲ ከመናብያ ወሎድሳ ለምን ተውዳሴን ዘንብ ኦምን ተዘጋ ኦም ዘፍሳ ጸጋ ምድራዊ፣ ጸጋ ሰማያዊ የተመላች የተድላ የደስታ መፍሰሻ እመቤታችንን እናከብራት ዘንድ እናገናት ዘንድ ኑ በፈሪሃ እግዚአብሔር እንነሳ። አንድ መልአኩ ተፈሲ ፍስት ያላት በፊቷ እንደ ምንጭ ሲፈልቅ ሲመነጭ እንደ እስትንፋስ ሳያቋርጥ ሲነገር ይኖራልና አንድም ወዘመለኮቱ መለኮቱ ጸጋ ምሉአ እንዲ የባህሪ ክብሩን የተመላ የተድላ የደስታ መፍሰሻ የሚሆን የኢየሱስ ክርስቶስ መገኛ እመቤታችን እናገናዘን እናመሰግናዘን እንነሳ። ወነዋ ተወልደ ፍሳ ዘይከውለክም ወለኩሉ አለሞም እንዴል ፈድፋደ ብኪ ግርማራይ ዘያቢም ኪሩቤል ለብዙዓት አይንቲሆሙ ወሱራፌል ለስድስቱ ክነፊሆሙ አይናቸው ብዙ ከሚሆን ስድስት ክንፍ ካላቸው ከሱራፌል ከኪሩቤል ይልቅ የመወደድ የመፈራት የባለሟልነት መልክ ላንቺ አለሽ። የተራይ ግርማ ርኤቱ ለኤልያብ እንዲል መወደድ በመላእክት በምዕመናን ዘንድ ነው። መፈራት በአይሁ በአጋን በመናፍቃን ዘንድ ነው። ባለሟልነት በሥላሴ ዘንድ ነው። እለ ብዙኃት አይንት ወሟለ ከራስ ፀጉራቸው እስከ ተረከዛቸው፣ ከግንባራቸው እስከ እግር ጥፍራቸው ዐይንን የተመሉ ናቸውና ይስ እንደ ብርሌ እንደ ብርጭቆ እያብለጨለጨ እያባረቀ አያሳይም ብሎ አልፎ አልፎ እንደ ሱሲ መጠምጠሚያ እንደ መጠብር ቀሚስ እንደ ቀሽመሪ መታጠቂያ ነው። ይህም ይበዛል ብሎ አይናቸው ሁለት ነው። ኃላፊያትን መጻያትን ያውቃሉና፣ ይዲ ይበል ዲያቆ ውስተ ጽባ ነፅሩ ወደ ምስራቅ ተመልከቱ ይበል። ጌታ በሁሉ ምሉ ሲሆን ጌታ በምስራቅ ዲያብሎስ በምዕራብ አለ ይባላልና አንድም ምዕመናን በምስራቅ ይበዛሉና አንድም ወንጌል የተጀመረችው በምስራቅ ነውና ወደ ወንጌል ተመልከቱ። በወንጌል አምናችሁ ንስሐ ግቡ ሲል ነው። አንድም ነገረ ምጻትን አስቡ ሲል ነው። ጌታ የሚመጣው በምስራቅ በኩል በደብረ ዘይት ነውና ወይ ቀውማ አገሪሁ ለእግዚ ኢየሱስ ቅድመ ጽባያሃ ለኢየሩሳሌም እንዲ አንድም ወደ እመቤታችን ተመልከቱ ሲል ነው። በቃል ኪዳኗ አምናችሁ በ ተስፋዋ ተማጥናችሁ ኑሩ ሲል ነው። ምስራቅ እጹት ይላታልና እመቤታችንን። አንድም ምስራቅ ያላት ቀራኒዮ ናት። ወደ ቀራኒዮ ተመልከቱ አለ። በቀራኒዮ የተፈጸመውን ቤዛነት ተመልከቱ ሲል ነው። አንድም ምስራቅ ያላት ገነት ናት፣ ኋላም መንግስተ ሰማያት ናት። በገነት በመንግስተ ሰማያት የሚሰጠውን ዋጋ እያሰባች ኑሩ ሲል ነው። አንድም ቤተ ክርስቲያንም ተመልከቱ ሲል ነው። ቤተ ክርስቲያንም ምስራቅ ይላታል ሕጉ ይጠበቅባታልና። የሰጎን ዕንቁላል በቤተ ክርስቲያን ጉልላት ላይ መደረጉ እንዲያው በከንቱ አይደለም፣ ምሳሌ አለበት ነው ሰጎን እንቁላሏን ከዓይኗ አትለየው፣ ምግብ ስብጽሻ ተባቷን ተከታ ትሄዳለች። አርባ ቀን ሲሆን ድምፅ ያሰሟታል ቀፍቅፋ ታወጣቸዋለች። ይህ ምሳሌ ነው። ሰጎን የጌታ ገላግልቱ የምእመናን ቅርፊቱ የግብር ዓለም የፍዳ የመርገም እነዚያ ድምፅ ሲያሰሟት ቀፍቅፋ እንደምታወጣቸው ጌታም አንተ አቡነ ወአንተ እምነ ብለው በጸለዩ ጊዜ ከዚህ ዓለም ግብ ለይቷቸዋልና ከፍዳ ከመርገም አድኗቸዋልና ይካ ይበልካህን ማነጸረ እግዚአብሔር አብም ሰማይ ምስራቀ ወምዕራበ ሰሜነ ወደ ደቡብ ውስጥ እግዚአብሔር አብ ከሰማይ ሆኖ በእውነት በአራቱ ማዕዘን ዓለም ተመለከተ። አስተንፈሰ ዋጼነወ ሻ መረመረ አሻተተ። ይህንን በአድገ መረብ ግስ ተናግሮታል። የሜዳ አህያ ነው። ወያበቁ ዋለስቲ ወታ አፍሆሙ ይላል። ይህንን የሜዳ አህያ ረሃብ ፅን ይጸናበታል። ከተራራ ላይ ወጥቶ አፍንጫውን ከፈት ከፈት ያደርጋል። ነፋስ ከሩቅ የውሃ የሳር መዓዛ አምጥቶ ያሸትተዋል። የስድስት ቀን የሰባት ቀንም ቢሉ ገስግሶ ሄዶ ሳሩን ነጭቶ ውሃውን ተጎንጭቶ ይመለሳል እንጂ ማደሪያውን አይለቅም። እንደዚሁም አብ ለአጽንዖ መንፈስ ቅዱስ ለአንጽሆ ወልድ ለተዋሕዶ በእመቤታችን ባደሩ ጊዜ እሪናቸውን ቦታቸውን አልለቀቁምና ይህንን በዚያ ግስ ተናገረው። ወይረከበ ዘከማኪ በንጽህና በቅድስና የተዘጋጀ እንዳንቺ ያለ አላገኘም። በሰምረ ማዛዚ አኪ ማዛ ሃይማኖትሽን ማዛ ምግባርሽን ንጽህናሽን ቅድስናሽን ወደደ ወአፍቀረ ስነኪ ስጋሽን ለልጁ ተዋሂዶ መረጠ ወሰኑ ስለ እቆብ ዘይቤን ይእቲ ስጋ እንተነሳ መድህን እማርያም እንዲ ወፈነወ አቤኪ ወልዶ ዘያፈቅ ተቀዳሚ ተከታይ የሌለው ልጁን ውረር ተወለድ ሙ ተሰቀል What anchor you will ስነ ስብሃት ይውል አምላክነ የጌታችን የፈጣሪያችንን ደምግባቱን እንመልከታለ አንድነቱን ሶስትነቱን መርምረን እንወቅ ሲል ነው። ይካ ይበልካ ቅዱስ እግዚአብሔር አብ ዘሰምረ ኪያኪ አንቺን ለልጁ ተዋሂዶ የመረጠ እግዚአብሔር አብ ጽኑ በአምልኮት ንጹህ ማዕጢያት ባኤል ምንዴት ሀያል እምድካም ልዩ ማማልክ ተጣዖት እኩት በአፈመላይት ወሰብ ነው ወቅዱስ ወልድ ዋሕድ ዘኀደረ ውስተ ከርሥኪ ዘጠኝ ወር ከአምስት ቀን በማሕፀንሽ የተወሰነው ተቀዳሚ ተከታይ የሌለው እግዚአብሔር ወልድም ጽኑ በአምልኮት ንጹሕ እምኃጢአት ባዕል እምንዴት ኃያል እምድካ ልዩ እማማልክ ተጣዖ እኩት በአፈ መላእክት ምስጉን በልሳነ ፍጥረት ነው። ወቅዱስ ጰራቅሊጦስ መንፈሰ ጽድቅ ዛጽናአኪ ያጸናሽ ያነጻሽ እግዚአብሔር መንፈስ ቅዱስም ጽኑ በአምልኮት ንጹሕ እምኃጢአት ባዕል እምንዴት ኃያል እምድካ ልዩ እማማልክ ተጣዖ እኩት በአፈ መላእክት ወሰብ ምስጉን በልሳነ ፍጥረት ነው ጰራቅሊጦስ ማለት መጽንዒ መንጽሂ፣ ናዛዚ፣ ከሳቲ፣ መስተፍስሂ፣ መስተስሪ ማለት ነው። አንድ ጥንታዊ ሕይወት፣ አካላዊ ሕይወት፣ አክባሪ ሕይወት፣ ባህራዊ ሕይወት ማለት ነው። መንፈሰ ጽርቅ ቃለ መንፈሰ ሐሰት አለና ከዚያ ሲለይ ነው። ይዲ ይበልዲያቁ ተሰጦን መልሱ ይበል ይበሉህ कुदुस कुस् क्दु አሸናፊ እግዚአ ኃያላት እግዚአብሔር ንጹሕ ማጥያት ባይልም ንዴት ኃያልም ድካም ልዩ እማ ማልክ ተጣዎ እኩት በአፈ መላይት ወሰብ ነው። አንድም እግዚአ ኃያላት እግዚአብሔር ጌትነቱ በአራቱ ማዕዘን ምሉ ነው ይበሉ። ሦስት ጊዜ ቅዱስ ቅዱስ ቅዱስ አለ። የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። ይካ ይበልካል። ኦ ድንግል ምልእተ ውዳሴ፣ በመኑ በአምሳ ለመኑ ሰሎሞን አስተማሰለኪ ምልዕተ ጸጋ ምልዕተ ክብር እመቤታችን፣ ማን በተመሰለበት ማን በመሰለበት ምሳሌ መስልሻለን። ከፍ ብለን በፀሐይ በጨረቃ ዝቅ ብለን በወርቅ በእንቁ እንመስልሻለን። በምን እንመስልሻለ? ምሳሌ የለሽ ምሳሌ ቢያጣላት እንዲህ አለ። መኑ የመመርመር የአንክሮ የተደሞ የአድናቆት ነው። ናማንቲ ዘምኔቂ ለብሰ አማኑኤል ልብሰተ ሥጋ ዘይተረጎ ምንስ ምሳሌ ባይገኝልሽስ መመሰላችንን እንተዋለን። አንተው እመቤታችን ሰው ሲሆን የማይመረመር አማኑኤል የሥጋ አለባበስን የለበሰብሽ የሸማኔ መስሪያ ጉድጓድ አንችነ በዚች በሸማኔ መስሪያ ጉድጓድ ድርና ማግ ይዋሃዱባታል። በመቤታችንም መለኮት ከትስብእት ትስብእት፣ ከመለኮት ተዋሂደውባታልና አንድም ሕዝብና አሕዛብ፣ መላእክትና የሰው ልጆች አንድ ሆነውባታልና አንድም ይቺ የሸማኔ መስሪያ ጉድጓድ ሁሉን አንድ አድርጋ ሰብስባ እንደምትይዝ ጌታም ሰማይን ከነግሥቱ ምድርን ከነ ልብሱ ይዞ በማህፀኑ አድሮባታልና አንድም ንጹሕ ሲል ነው። ስፍዎ ገብረ ዘምጥንተ ተስጋው ላዳ ቀኝ ዝሃውን ከአዳም ስጋ አደረገ። ያ የተከረረ እንደሆነ የጌታም ልደቱ እንበለዘር ነውና አንድም ዝሃ አምስት መቶ ነው። ጌታም ሰው የሆነው አራቱን ባህርያተ ስጋ አምስተኛ ባሕርይ የነፍስን ነስቶ ነውና አንድም በገነት ሰባት ዓመት የነበረ የአዳም ስጋ ተዋሃደ የሚሉ መናፍቃን አሉ። ይስ አይደለም ለብሰ ለዝ አበሰ ይላል ብሎ እንደ ሰናፊ ቅልጣት እንደ ምጣድ ብልጣ እሱ ባወቀ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗልና፣ ነጽረቂ ሀበሳል የጣና ዘበጥንተ ሥጋሁ ወጠነ ፍኖተ ነኬረ አሚሃ ተስዕለ ሥጋሁ ለወልደ እግዚአብሔር ወይ አርፍ አልባቢ ነበጥንተ እግዚአብሔር አዚዝ ወክቡ እንዲል ከተዋህዶ በኋላ አንድነትና ምንታዌ ጠፋ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። የመለኮት ገንዘብ ለትስብ የትስብት ገንዘብ ለመለኮት ሆነ። እንቲአሁ ለቃል ኮነ ለስጋ ወእንቲአሁ ለስጋ ኮነ ለቃል እንዲል ወፋሙኒ ስጋ ዚያኪ ግራማ ጉሪያንች ስጋ አደረገ ፋይ ማለው ያ ያልተከረረ እንደመሆኑ ጥንቱም ሰው ሲወለድ ከአባት ዘር ከእናት ደም ነስቶ ነውና፣ ከዚያ ሲለይ እንዲህ አለ። ወመስቄሁ ቃለሊሁ ኢየሱስ ክርስቶስ ማጠጫው፣ መወርወሪያው፣ መጠቅለያው ኢየሱስ ክርስቶስ ነው። ማጠጫው፣ መወርወሪያው፣ አዋሃጅነቱ፣ መጠቅለያው ተዋህጅነቱን ያያል። ወምኑ ይዘም ላይሉ ስላሎተ እግዚአብሔር ልዑል ሰሪውም እግዚአብሔር አብን በመልክ የሚመስለው በባህሪ በህልውና የሚተካከለው ኢየሱስ ክርስቶስ ነው። ይህን ሳሁን ዋና ሚሁኒ መንፈስ ቅዱስ ብሎ ያመጠዋል ብሎ በሰሪውም የተመሰለው ኢየሱስ ክርስቶስ ነው። ዋና ሚሁኒ ቅዱስ እግዚአብሔር ወልድን በመልክ የሚመስለው በባህሪ የሚተካከለው እግዚአብሔር መንፈስ ቅዱስ ነው። ኦ ዝ መንክር ወዕፁብ ዝንቱ ነገር በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ፣ የአምላክ ሰው መሆን፣ የሰው አምላክ መሆን፣ ረቂቁ ግዙፍ፣ ግዙፉ ረቂቅ፣ ልዑሉ ትሑት፣ ትሑቱ ልዑል መሆን እንደምን ያለነው። ኦ ወዮ፣ ለዚህ አንክሮ ይገባል። ኦ መዶ ዘባቤኪ አደው አበው ቀደም ትሞት ውስተ ሕይወት የቀደሙ አባቶቻችን የተሸጋገሩብሽ ድልድይ አንቺ ነች። በዚች ድልድይ የወዲያው ወዲህ የወዲሁ ወዲያ ይሸጋገሩባታል። በእመቤታችንም ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረውባታልና ኦ ምራ ምድር እስከ ሰማይ ጉባኤ ነው ይቆያል።